Voice of America. America. የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። አገርን ለማዳንና ትውልድን ለመታደግ ከዚያም በላይ ልንወስን እንደምንችል መታወቅ አለበት ብለዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ በስራ ላይ እንደሚውል በሚኒስትሮች ምክር ቤት የጸደቀው አዋጅ ለህዝብ ተወካዮች ምክር ቤት መላኩም ተገልጿል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ የአስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት ዛሬ በጽሁፍ ባስተላለፉት መልእክት ነው። የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት የአስቸኳይ ጊዜ አዋጅ አውጇል። ይላል በመልእክታቸው የሰፈረው መረጃ። አዋጁ በሚኒስትሮች ምክር ቤት የጸደቀው በህገ መንግስቱ አንቀጽ ዘጠና ሶስት መሰረት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። ይህ ብቻ ግን በቂ ላይሆን እንደሚችልም ነው ያብራሩት። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችልም መታወቅ አለበት ብለዋል። ዜጎቻችንም ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቀው መጠበቅ አለባቸው ሲሉ አሳስበዋል። ከሰባ በላይ የሚሆኑ የዓለም ሀገራት ወረርሽኙን ለመቆጣጠር ሲሉ የአስቸኳይ ጊዜ አዋጅ ማወጃቸውን የሚኒስትሮች ምክር ቤት አስታውሷል። በኢትዮጵያም ከተለመደው አሰራር ወጥቶ በልዩ ሁኔታ መንቀሳቀስ አስፈላጊ መሆኑን አመልክቷል። የአስቸኳይ ጊዜ አዋጁ የታወጀው የሕዝብ ተወካዮች ምክር ቤት በስራ ላይ ባለበት ወቅት በመሆኑ በአስቸኳይ ለምክር ቤቱ እንዲላክ መወሰኑንም አስታውቋል። የአስቸኳይ ጊዜ አዋጁን መታዎች ተከትሎ ክልከላዎችንና ቅጣቶችን ጨምሮ ዝርዝር ነጥቦቹ በቀጣይ ግልጽ እንደሚደረጉ ይጠበቃል። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 ደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።